ደግሞ የዛሬ እንግዳይ ወጣት የስራ ፈጠራና የከተማ ግብርና ባለሙያ ናት። ሃይድሮፎኒክ የተሰኘ ካለምንም አይነት አፈር አትክልቶች እና ለከብቶች መኖ ማዘጋጀት የሚያስችለውን የግብርና ዘዴ በማስተዋወቅ እየሰራች ትገኛለች። ሰላም ወንድም ትባላለች። እንዴት እንዲወዳለው ስራ እንደገባች እንዴት አስረደናለች። ቤት አራት ነው የነበርኩት እና በጣም ተደብረኝ ብዙ መጽሐፍቶች ዩቱብ ላይ ምናምን አነብ ነበረ። ከዛ የሆነ መጽሐፍ አገኘ። ኬንያዊ የጻፈው ቱ ሀንድረድ አይዲያስ አግሪካልቸር ላይ በስሞል ቢዝነስ መስራት የሚችሉት ሆና ዜ ሰዓት ማሳለፊያ ነገር ነው እያነበብኩት ያለ በውሃ ብቻ ካለ አፈር ተክሎች ማብቀል፣ እንዲሁም ደግሞ ለእንስሳት ምኑ ማብቀል እንደሚቻል አነበብኩና በጣም ነው ሰፕራይዝ ደሆንኩት። ከድሮም ጀምሮ ባገኘሁት አጋጣሚ ነገሮችን ወደ ስራ መቀየር እና መስራት ፈልግ ነበር። ተቀጥሬ መስራት አልፈልግም። አንድ ነገር ብቻ ደግሞ መስራት አልፈልግም እና ሁል ጊዜ ሰፋ ያለ ነገር አስብ ነበረ። ከዛ ጓጓሁ ለማወቅ ምን አይነት እንደሆነ ሃይድሮፖኒክ በደንብ ሳን በጉግል ላይ፣ ዩትብ ላይ ቪዲዮዎች ማየት ሞከርኩኝ። ከዛ ቤት ላይ ሞከርኩት በትንሹ። ግን ስራ ይሆናል የሚል ምንም አይነት አይዲያ አልነበረኝም። የሆነ ቀን ቁጭ ብዬ ቲቪ ማስታወቂያ አየሁኝ ስለ ብሉምን የሚባል እና በአግሪካልቸር ቴክኖሎጂ ላይ አይዲያ ላላቸው ወጣቶች ኢንኩቤሽን የሚባል አላቸው ና እሱን ማስታወቂያ ሰማ ምን ማድረግ እችላለሁ ስል ነው ያስታወስኩት። ይሄ የሆነው ምንድነው ስለ ሃይድሮፖኒክ ካወቅ ከሶስት ወር ከአራት ወር በኋላ ይሆናል ከዛ በዛ አፕላይ ያደረግኩ ተቀበሉን ሲም ከዛ በኋላ ሰባት በን የጀመር ነው ሶስት የነበር ነው በዛ ሰዓት ከዛ በኋላ ነው አራተኛ ጨምረን እንደገና ኢንክቤት የተደረግ ነው። ብሎም ወደዛ ስንገባ ቤት ውስጥ የሞከርናቸው ነገሮች ነበሩ። በሀይላንድ ዕቃ ላይ ሰላጣ ለማብከል ይሞክረናል። ዲኒ እንስሳት ነው ደግሞ በፍሪ ላይ አቅለን ነበር ቤታችን ለእንስሳት መኖ ነው መጀመሪያ በደንብ አስበን የነበረው። ለእንስሳት መኖ በደንብ ችግር ስለነበረ ኢትዮጵያ ውስጥ አሁንም አላክሽ ላይ በጣም የእንስሳት መኖ ችግር አለና እሱ ላይ ነበር በጣም ፎከስ አድርገን አፕላይ እያደረግነው። ብልኙ ስለመግባት ና እሱም ሞከን የነበረው እንደሱ አይነት ፕሮቶታይፕም ይዘን ነበር። ይሄ ነው ለማሳያ ማለት ነው። ግን ተክልም ላይ በደንብ መሆን እንደሚችል ዲማንድም እንዳለ እያየን ስንሄድ እዛ ላይም የአጫጭር ስር ያላቸውን ተክሎች ላይም ፎከስ አድርገን ኤክስፐሪመንት ማድረግ ጀመረ። ለመግባባት በጣም ብዙ ነገር ነው። ኤክስፒሪየንስ በሆኑ ሰዎች ምክርና ድጋፍ እየተሰጠን አስተያየት እየተሰጠን የኢንቨስትመንት ኦፖርቹኒቲ ኔትወርኪንግ በጣም ሰፊ ነው እና አንደኛ ስልጠና ይሰጣል፣ ሰፖርት ይሰጣል። ከዛ ደግሞ በዚድ ኢንቨስትመንትን ይሰጣል። የራሱ ለፕሮቶታይፕ የሚሆን የሁለት መቶ ሺህ ብር ፊድ ኢንቨስትመንት አለ ይህን ሲያደርግልን ደግሞ የአስር ፐርሰንት ኢኩቲ ሼር ይወስዳል ማለት ነው። እንደ ውጩ ሻርክ ታንክ ልሙን የሚያዘጋጀው ላየንስ ደን የሚባል ፕሮግራም አለ። ከሎካል ኢንቨስተሮች ጋር የሚያገናኝ ፕሮግራም ነው ላይ የራሳችንን አይዲያ ስራችንን ይዘን ቀርበን ከኢንቨስተሮች ጋር አቅርበን ነበረ። እዛ ላይም ፖቴንሻል ኢንቨስተር አግኝተን አሁንም እየሰራን ያለ ነው። ሁለት ሜትር በሁለት ሜትር በሚሆን ቦታ ላይ እስከ ሰማኒያ ኪሎ ግራም የሚመዝን ምርት ማቅረብ እንደሚቻል የምትገልጸው ሰላም ግሮ ሃይድሮ በተሰኘው ድርጅቷ አማካኝነትም ለወጣቶች ሰፊ የስራ እድል ለመፍጠር እየሰራች ትገኛለች። እና እቃውን ነው የሚሸጠው ሲስተሙ ግን ሲስተሙ ልክ እንደ ፈርኒቸር ብድግ ተደርጎ ሳይሆን ስልጠና እንሰጣለን። ዘርን ያገኙት የሚተክሉትን እንዲሁም ማዳበሪያ ከየት እንደሚያገኙት ከዛ በኋላ ደግሞ ወደ የት እንደሚሸጡት የማርኬት ሊንኬጅ እንፈጥርላቸዋለን። እሱ ፍሬምወርክ ላይ በጣም እየሰራን ያለ ነው። የጎሃይዶ ትልቁ አላማው በስራ እድል መፍጠር ነው። ቴክኖሎጂው በአጭር ጊዜ ያበቅላል። ብዙ ማብቀል ይቻላል። ጥራት ያለው ነገር ማብቀል እንችላለን። ብዙ የራሱ የሆኑ ጥቅሞች አሉ። እንደ ካምፓኒ ግን ይሄንን ጥቅም ይዞ የሚመጣውን እቃ እኛ ወጣቶች እየተደራጁ አዲስ ገበሬዎችና የከተማ ገበሬዎች እንዲሆኑ ነው የምናበረታተው። ለዚህም እቃውን ብቻ ሳይሆን የምንሸጥላቸው ኬት እንደሚያገኝ ሮማቴሪያል ለምየት እንደሚሸጡትም ሰርተን ፈንድም እናመቻችላቸዋለን። ለኤንጂኦዎች ሄደን ፕሮፖዛል እናስገባለን። የራሳቸውን ቤኔፊሻሪ ይዘው ዶኔሽን እንዲኖራቸው ማለት ነው። የመጀመሪያው ስራችን የሚያካሄድ ነው የኢትዮጵያ ሶማሊያ ሪጅን ዶሌ አቤ የሚባል ወረዳ ላይ ነው የነበረው። ለአራት መቶ ፍየል መመገብ የሚችል የእንስሳት መኖ ማምረቻ ወይም ፎደር ጎ ብለን የምንጠራውን ነው እዛ ሄደን ኢንስቶል ያደረግነው ትርቦድም ነው ከኛ የወሰዱት የነበሩት አራቱን ነው እየተጠቀሙበት ያሉት። ከረንት አሰስመንት እየተሰራለትን ያለው። አዲስ የስራ ፈጠራን ይዞ መቅረብ ከባድ መሆኑን የምትናገረው ሰላም በስራቸው ላይ እስካሁን ድረስ እንደ ስኬት የሚቆጥሩት ነገር በህብረተሰቡ ዘንድ ይህንን የግብርና ዘርፍ ማስተዋወቅ መሆኑን ጠቅሳ ከራሷ ልምድ በመነሳት መንግስት ለጀማሪ ስራ ፈጣሪዎች የተመቻቸ ፖሊሲና እድል መፍጠር አለበት ትላለች። ሰክሰስ ብለን የምንጠራ አንደኛ አዋርነስ መፍጠር መጀመራችን፣ ከተማ ይሄ የከተማ ግብርናን በጣም ያበረታታል ብለን እናስባለን። እሱ ላይ መስራት የሚፈልገው ከተማ ስምል አዲስ አበባን ብቻ ሳይሆን የገጠር ከተሞችም ላይ ብቻ ሳይሆን ኮሚኒቲ ላይ መሸጡ እንደሚችሉ ስሞል ስኬል ፋርመሮችን ክሬት እናደርጋለን ብለን እናስባለን። ግን አንተርፕረነርሽፕ አጠቃላይ ቀላል ነገር አይደለም፣ እንደሌላ ወዲያው ገንዘቡ የሚመለስም አይደለም። ብዙ ችግሮች አሉ ለእነሱ መፍትሄ ይዞ መምጣት ትልቅ ኦፖርቹኒቲ ቢሆንም እንዳትወጪ የሚያደርግ ደግሞ ብዙ ፖሊሲዎች አሉን እና የኢትዮጵያ መንግስት በጣም ሰፖርት ማድረግ አለበት መንገድ ሊያበጅለት ይገባል፣ ለወጣቱ ለስታርታፕ መስራት ለሚፈልገው ስራ ፈጣሪ ማለት ነው። ሰላም በሁለት ሺህ አስራ አንድ የቶታል ስታርታፐር የስራ ፈጣሪዎች ውድድር ላይ የግሮ ሃይድሮ ስራዎችን ይዛ በመወዳደር ሶስተኛ ደረጃ ያገኘች ሲሆን የአመቱ ምርጥ ሴት ስራ ፈጣሪም ተሰኝታለች።